የኢትዮጵያ የብድር ዕዳ ከጊዜ ወደ ጊዜ እያሻቀ በመምጣቱ የብዙዎች ስጋት ሆኗል። አሁን ያለባት ዕዳ አንድ ነጥብ አራት ትሪሊየን ብር ደርሷል። በየዓመቱ የምትበደረው የብድር መጠን እየቀነሰ ቢመጣም ከዚህ ቀደም የተበደረችውን ባለመክፈሏ ዕዳው ዛሬም እንደተቆለለ ነው። መንግስት ብድሩን ለመሰረተ ልማት ግንባታ፣ ለንግድ እንቅስቃሴና ግዙፍ ለሆኑ የልማት ፕሮጀክቶች ማከናወኛ ውሏል ባይ ነው። በተባበሩት መንግስታት የአፍሪካ ጉዳይ ከፍተኛ አማካሪ የነበሩት ዶክተር ቆስጠንጢኖስ በርሃ ተስፋ ለዲደብሊው እንደተናገሩት እዳው የተከመረው መንግስት የተለያዩ ከፍተኛ ፕሮጀክቶችን በተመሳሳይ ወቅት በአንድ ጊዜ ግንባታ በመጀመሩ ነው። በአብዛኛው ብድሮች የዋሉበት መስመር ኛ መንግስት የሚያሰራቸው ፕሮጀክቶች ላይ ነው። ለምሳሌ እንደ የሀይል ማመንጫ ግድቦች፣ የሀይል ማሰራጫ መስመሮች፣ እንደዚሁ መንገዶች ተሰርተዋል በአጭር ጊዜ ውስጥ እና ለእነዚህ ሁሉ ብድር አስፈላጊ ነበረ። ዋናው ነገር ግን አሁን ለምሳሌ የሚሰሩት የሀይል ማመንጫ ግድቦች በሙሉ በአንድ ጊዜ መሰራት ነበረባቸው ወይም የሚለውን ጥያቄ መመለስ ያስፈልጋል። አንድ መንግስት አንድ ብድር በሚበደርበት ጊዜ ያለውን ፊስካል ፖሊሲ ተከትሎ ነው መሄድ ያለበት። የቻይና ኩባንያዎች ብድሩን ያስማሙና መጥተው ይሰራሉ። ብድር መክፍያው ሰዓት በሚደርስበት ጊዜ በተለይ እነዚህ ኮመርሻል ሎንስ የሚባሉት እስካሁን ድረስ ሀገሪቱ ውስጥ ይበደራቸው የነበሩ በአጭር ጊዜ የሚደርሱና ኢንትረስት የሚከፈልባቸውም በጣም ከፍተኛ ስለሆነ ይሄ ነገር መታሰብ ነበረበት። በተለይ ከቻይና የሚመጡ ብድሮች በአብዛኛዎቹ አሁን መከፋያቸው ሰዓት ስለደረሰ የቻይናም ኢኮኖሚ ትንሽ መንገዳገዱ ሊሰጥ የሚችለው ተጨማሪ መዋለ ነዋይ ለኢትዮጵያም ሆነ ሌሎች የአፍሪካ ሀገሮች እየቀነሰ መጥቷል። ሀገሪቱ ያለባትን እዳ በአጭር ጊዜ ለማቃለል መንግስት የፋይናንስ ዘርፉን በማሻሻልና ነጻ በማድረግ ወደ ግሉ ዘርፍ መዛወር እንዳለበት ዶክተር ቆስጠንጢኖስ አስተያየታቸውን ይሰጣሉ። መንግስት የውጭ ባንኮች ወደ ሀገር ውስጥ ገብተው እንዲሰሩ ማድረግ ይኖርበታል ይላሉም። ትልቁ አማራጭ መንግስት ሊኖረው የሚችል አሁን የፋይናንስ ሴክተሩን ሊበራላይዝ ማድረግ ነው። ይሄ ማለት ምንድን ነው? ሌሎች ሀገሮች አሁን ለምሳሌ ጅቡቲ ወደ ሰባት ነው ስምንት የውጭ ባንክ አላቸው ካፒታል ይዘው ይመጣሉ። ለኢንቨስተሮች የሚሆኑ የፋይናንስ ድርጅቶች ጋር አብረው ይሰራሉ። እኔ በአጭር ጊዜ ኢትዮጵያ የፋይናንስ ሴክተሩን ሊብራላይዝ ካላደረገች የባላንስ ኦፍ ፔመንቱ የሚሻሻልበትና እዳ ሶስቴናብሊቲ የዴት ሶስቴናብሊቲ የሚባለው ይስተካከላል የሚል ግምት የለኝም። አቶ አቢስ ጌታቸው በልማት ምርምር ኢንስቲትዩት በኢኮኖሚ ረዳት ተመራማሪ ናቸው። እሳቸውም እዳውን ለማቃለል የፋይናንስ ተቋማት ወደ ግሉ ዘርፍ ይዛወር የሚለውን ሀሳብ ይደግፋሉ።

እንዴት ያሉ ወጪዎቻችንን ለመሸፈን ግን በመንግስት ውጭ ያሉትን ንብረቶች ግን ሄ ናይ ታይቶ ማድረግ ሌላ አማራጭ ሊሆን ይችላል። ይኸው የብድር ዕዳ መዘዝ በኢኮኖሚው ዘርፍ ላይ የእቃዎች ዋጋ በከፍተኛ ደረጃ እንዲጨምር አድርጓል። በዚህም በሕዝቡ ኑሮ ላይ ከፍተኛ ጫና እንዳመጣ የኢኮኖሚክስ ባለሙያዎቹ ይስማማሉ።